የኬንያ ጠቅላይ ፍርድ ቤት ነሐሴ ሁለት ቀን 2009 ዓ.ም የተካሄደውን ፕሬዝዳንታዊ ምርጫ ውጤት ውድቅ አድርጎ አዲስ ምርጫ እንዲካሄድ ባለፈው ሳምንት ማዘዙ ይታወቃል። በዚያ መላ ሀገሪቱን ባስደነገጠ የፍርድ ቤት ውሳኔ መሰረት በምርጫው ማሸነፋቸው የታወጀው የወቅቱ ፕሬዝደንት ኡሁሩ ኬንያታ በ60 ቀናት ውስጥ ከዋና የፖለቲካ ተቀናቃኛቸው ከራይላ ኦዲንጋ ጋር እንደገና ለስልጣን ይወዳደራሉ። ኦዲንጋ ምርጫው እንዲሰረዝ ለፍርድ ቤቱ አቤቱታ ያስገቡት ፕሬዚደንት ኡሁሩ ኬንያታን እንዲረዳ ተደርጎ ተጭበርብሯል በሚል ሲሆን ነፃው የምርጫና ድንበር ኮሚሽን እንዲፈርስ ጠይቋል። አንድ ፍርድ ቤት የፕሬዝዳንታዊ ምርጫ ውጤት ሲሰርዝና አዲስ ምርጫ እንዲካሄድ ሲወስን ብቻ ሳይሆን ፕሬዝዳንቱም ብይኑን ሲቀበሉ በአፍሪቃ ፖለቲካ ታሪክ የመጀመሪያው ነው። ሌሎች የአፍሪካ ሀገሮች ከዚህ ምን መማር ይችላሉ? የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሰለሞን ክፍሌ ነው ሁኔታውን በባለሙያ ያስገመገመው። ቀጥሎ ይቀርባል። የፖለቲካ ተቃዋሚ ፓርቲዎች ጥምረት ናሳ ነፃው የምርጫና ድንበር ኮሚሽን በማጭበርበሩ ተግባር እጁ አለበት ሲል ከሶ በአዲስ አካል እንዲተካ ጥሪ አስተላልፏል። እንግዳይን ሻለቃ ዳዊት ወልደ ጊዮርጊስ እንጠይቅ። ሻለቃ ዳዊት ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የኤርትራ ዋና አስተዳዳሪና የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር ነበሩ። አሁን በግል ያቋቋሙትን የአፍሪካ የጥናትና ምርምር ማዕከል ይመራሉ። በቅድሚያ ለትብብሮ ላመስግን። ሻለቃ ዳዊት፣ አመሰግናለሁ ሰለሞን። እንዳልኩት ናሳ የራይላ ኦዲንጋ ጥምረት ፓርቲ የምርጫና ድንበር ኮሚሽኑ ፈርሶ አዲስ በሚመረጡ አባላት እንዲተካ ጠይቋል። የፍርድ ቤቱ ብይን ግን የሚለው ያለፈው ምርጫ የተካሄደው የሕገ መንግስቱን መመሪያዎች በተከተለ ባለመሆኑ ውጤቱ ተሰርዞ ሌላ አዲስ ምርጫ ይካሄድ የሚል ነው። የኦዲንጋን ጥያቄ ወይም ቅሬታ በሙሉ አያሟላም እና ብይኑ ሌላ ችግር አያስከትልም ወይ? ይሄ በራሱ ሻለቀዳዊት ችግር ሊያስከትል ይችላል። ነገር ግን ፍርድ ቤቱ የፈረደው እንደገና ኤሌክሽን ምርጫ እንዲካሄድ በስልሳ ቀን ውስጥ እንዲካሄድ ነው የወሰነው። ህገ መንግስቱም የሚፈቅደው በስልሳ ቀን ውስጥ ምርጫው እንዲጠናቀቅ ነው። ምርጫው ቦርድ ጥፋተኛ ነው ብሎ አልተናገረም፣ አልወሰነም። ወይም ምርጫ ቦርድ መበተን አለበት ብሎ አልወሰነም። ፍርድ ቤቱ አሁን የሚያተኩሩት በስልሳ ቀን ውስጥ ምርጫውን ለማካሄድ ነው። ነገር ግን በስልሳ ቀን ውስጥ ምርጫ ቦርዱን አፍርሶ እንደገና ደግሞ አዲስ ኢሌክሽን ለማድረግ ጊዜም ስለማይኖር ፍርድ ቤቱም ያንን በዛ አተኩሮ ስላሳዘዘ አሁን የሚያተኩሩት በስልሳ ቀን ውስጥ ለማድረግ ነው። በስልሳ ቀን ውስጥ ካልተደረገ ደግሞ ችግር ይፈጥራል። ስለዚህ በስልሳ ቀን ውስጥ ለማድረግ እየሞከሩ ናቸው። አንዳንድ ችግሮች አሉ። በሁለተኛው ጥያቄ ላይ መልሰዋል። በሌላ በኩል ምርጫው በራሱ ለኬንያ ከባድ ወጭን የሚያስከትል ውድ ተግባር ነው። ባለፈው ምርጫ ሀገሪቱ አራት መቶ ሰማንያ ሚሊዮን የአሜሪካ ዶላር አውጥታለች። በሌላ በኩል ያለፈውን የጠቅላይ ፍርድ ቤቱን ውሳኔ ተከትሎ የብዙ አክሲዮኖች ገበያ ኪሳራ ገብቷል። አሁንም አለመረጋጋት ሊፈጠር ይችላል የሚል ስጋት አለና ነው። ይህንንስ እንዴት ያዩታል? ከኢኮኖሚ አንጻር ትክክል ነው ሰለሞን። በወጪው አንጻር ከፍተኛ ወጪ ነው። ግን መመዘን ያለብን ይሄ ፍትህን በተግባር የመዋል ጉዳይና ወጪውን ነው። ይህን የፍትህ መጓደል የሚያስከትለው ምንድን ነው? እዚህ ገንዘብ የበለጠ ነው ሊያስከትል የሚችለው ይህ የፍትህ መጓደል ባለፈው ጊዜ በሁለት ሺ ሰባት አመተ ምህረት እኔም እዛ ነበርኩኝ። ምርጫው በሚካሄድበት ጊዜ ወደ ሁለት ሺ የሚጠጉ ሰዎች ህዝቦች አልቀውበታል። ከፍተኛ የሲቪል ጦርነት ሊፈጥር ይችል ነበረ፣ እንደምንም ታገደ። ነገር ግን እንደዛ አይነት ነገር እንዳይደገም ስለሆነ በህግ የበላይነት ህዝቡ አምኖ በሰላም መኖር እንዲችል የወጣውን ወጪ ማውጣት ተገቢ ነው ብሎ በማመን ነው እንጂ ኬንያ አሁን ባለችበት የኢኮኖሚ ሁኔታ ይህን ያለ ገንዘብ ለማውጣት ዝግጁ አይደለችም። ነገር ግን ከገንዘብ በላይ ከኢኮኖሚ በላይ የሰላም ነው በሀገር ውስጥና የዴሞክራሲ መሰል የህግ የበላይነት እና የሰላም ደግሞ በሀገር ውስጥ እንዲመሰረት ለማድረግ የሚደረገው ጥረት በገንዘብ የሚተመን አይደለም። ይሄ ወደ ዋናው ጥያቄ ያመራል። አንድ ፍርድ ቤት የፕሬዝደንታዊ ምርጫ ውጤትን ያውም ተቀማጩ ፕሬዝደንት ያሸነፈበትን ምርጫ ውጤት ሰርዞ አዲስ ምርጫ እንዲካሄድ ሲያዝ በአህጉሪቱ የፖለቲካ ታሪክ የመጀመሪያው መሆኑ ነው። እስቲ ይህንን ሂደት ይገምግሙልኝ። ሌሎች አፍሪካ ሀገሮች ከዚህ ምን ይማራሉ? እኔ በአጋጣሚ ሆኖ እኔ እስከበዛ ባለፉት ሀያ አምስት ዓመታት የሰራሁት በአፍሪካ ውስጥ ሽብር በተፈጠረባቸው፣ ግጭት በተፈጠረባቸው ሀገሮች ነው። በሁሉም ሀገር ሰርቻለሁ። ከሶማሌ ውስጥ ብቻ አልሰራሁም ብቻ አልሰራሁም፣ በሌላው ሀገር ግን ሽብር በተፈጠረባቸው ሀገሮች በሞላ፣ ችግር በተፈጠረባቸው፣ ጦርነት በተፈጠረባቸው ሀገሮች ሁሉ ሰርቻለሁ፣ አማካሪነት በሁሉ ቦታ በሽብርተኛና በቴሮሪዝም ካለው ጥያቄ ሌላ በሌላው አቅ በሌላ መንገድ ጦርነት ወይም ግጭት የተፈጠረው ሁል ጊዜ በሀገር ውስጥ በዴሞክራሲ እጦት ነው። መሪዎች ለዴሞክራሲ ተገዢ አለመሆናቸው ህግ አለ፣ ፍትህ የለም። በወረቀት የተጻፈ ህግ አለ ግን ወደ ተግባር የሚተረጎም ፍትህ ባለመኖሩ ዴሞክራሲ ባለመኖሩ መሪዎች ሁል ጊዜ ስልጣን ላለ በሚያቆዩት ጥረት ህዝብን ህዝብ በማጋጨት በማዳከም ስለሆነ ያ እየታየ ይኸውና፣ በብዙ አፍሪካ ሀገር ግጭት አለ። ስለዚህ ዛሬ ኬንያ ያሳየችው ፍትህን ያሳየ ትክክለኛ ፍትህ እና በስራ አስፈጻሚ አካል እና በፍርድ አውጪዎች በህግ አውጪዎቹ መካከል፣ በህግ አስከባሪዎች መካከል ክሊር የሆነ ግልጽ የሆነ ልዩነት እንዳለ ነው። ይሄ በአፍሪካ ውስጥ ታይቶ አይታወቅም። ይሄ ነው ሰላም ሊያመጣ የሚችለው በአንድ ሀገር ውስጥ አንድ ህዝብ የህግ የበላይነት መሮር ውስጥ ያለው የህግ መንግስት ራሱ የህግ ተገዥ መሆኑ የኮንስቲቱሽን ተገዥ መሆኑ ሲያውቅ ሰላም ይኖረዋል። በራሱ ኮንፊደንስ ይኖረዋል። በገዢዎቹ ላይ ይተማመናል። ሰላም ይኖራል። በዘር መካከል ያለ ልዩነት ይጠፋል። ዘር የህግ ተገዢ ነው። የማንም ዘር ይሁን የማንም አካል ይሁን ህግ የበላይ ስለሆነ በህግ ስር እንደሚተዳደር ሲያውቅ ህዝቡ አብሮ አብሮ ይኖራል። ስለዚህ ነው። የዚህ ውሳኔ ለአፍሪካ ትልቅ ምሳሌ ነው። ትልቅ የመጀመሪያው ነው። ኬንያ በስልሳ አራት አመተ ምረት ነው ነጻ ያወጣችው። አምሳ ሶስት አመቷ ነው እድሜዋ። በዚህ በሀምሳ ሶስት አመቱ ከአርባ አምስት በላይ ትራይብስ አሉ። ያንን ሁሉ አልፋ ወጣት አገር ከአርባ በላይ ትላልቅ ብሔረሰቦች ያሉበት ሀገር ያንን ሁሉ አልፋ ይሄን ዛሬ ለአፍሪካ ብቻ ሳይሆን ለዓለም ትምህርት አስተማረች። ይሄ ትልቅ ነገር ለኢትዮጵያ። ኢትዮጵያማ አትማርም ምንም ጊዜ አትማርም። ሌላው ይማር ይሆናል እ ኢትዮጵያ ነች የኢትዮጵያ መንግስት የንሳያቀርቱ አይደለም ህግ የሌለበት ሀገርና ፍትህ የሌለበት ሀገር ሆኗል። ግን ለሌላው አለምም አስተምራለች ኬንያ ለማለት ነው። በመጨረሻም ፕሬዚዳንት ኡሁሩ ኬንያታስ የፍርድ ቤቱን ብይን መቀበላቸውና መራጩን ህዝብ ለማረጋጋት ያሳዩትን ከፍተኛ የአመራር ብቃት እንዴት አዩት? ከጠቅላላው ድምፅ ሀምሳ አራት ከመቶውን ማግኘታቸው ተነግሯል። አሁን እንግዲህ በደንብ አድርጎ እሁሩ ወጣት ሰው ነው የአባቱ ልጅ ነው ብዙ ትችት አለበት ግን ያንን ትችቱን ወደ ጎን ትቶ ወዲያው ልክ ፍርድ ቤት እንደወሰነ ብዙ ጊዜ ማልወሰድም በፐብሊክ ወጥቶ ህዝቡን አረጋጋ። ሰምታችሁ እንደሆነ የተናገረው ንግግር ሰላም ጎረቤት ለጎረቤት ምንም ዘር ሁኑ፣ ምንም ብሔረሰብ ሁኑ፣ ወንድም እህቶች ተጨባበጡ፣ ተረጋጉ። የፍርድ ቤቱ ውሳኔ አከብራለሁ፣ እቀበላለሁ። ምንም እንኳን ደስ ሰባይ ላይ ብቃወመውም ነገር ግን የፍርድ ቤቱን የበላይነት ና የሕግ የበላይነትን አከብራለን፣ እንደገና ኤሌክሽን እንጋለን ብሎ ደግሞ መልእክቱ በጣም ግልጽ ነው። ወንድም አማቾች ናቸው፣ እህትም አማቾች ናቸው። አባት፣ እናት፣ ልጆች፣ ሽማግሌዎች የምንም ብሔረሰብ አካል ብትሆኑ፣ የማናቸውም ፓርቲ አካል ብትሆኑ ተባበሩ ተስማሙ የሚል የሰላም መልእክት ነው ያስተላለፉ። አንድ ጊዜ ሰውን አረጋጋው፣ በዛች ቃል ብቻ አረጋጋው። ይህ ደግሞ ትልቅ የበላይነት ነው። ትልቅ ደግሞ የመሪነት ችሎታ ነው። ይሄ በሌላው ሀገር አይታይም። ያሳዝናል። ነገር ግን ይመስለኛል አሁን በኦክቶበር አስራ ሰባት ነው የሚቀጥለው ኢሌክሽን ምናልባት ትንሽ ችግር ይፈጥራል ብለን የምናስበው በስልሳ ቀን ውስጥ ያልተፈጸመ እንደሆነ ምን ይሆናል? ስልሳ ቀን በጣም አጭር ነው። እና መበርታት አለባቸው በስልሳ ቀን ውስጥ በስልሳ ቀን ካልተፈጸሙም፣ እንደገና ጠባቂ መንግስት ሊቋቋም ነው የኬር ተከር ገቨርመንት ሊቋቋም ነው። ግን እዛ እንደማይደርሱ ነው ተስፋ ተስፋለን። ራይላ ኦዲንጋም የኢሌክሽን ቦርዱ ይለወጥ ብሎ ብዙ ኢንሲስት እንደማደርግ እንደማይጫን ነው ያ ከሆነና አሁን ባለው ኢሌክሽን ቦርድ ይካሄድ ከተባለ ጥሩ ያመጣል። ደስ የሚያሰኝ ነው። ትልቅ ዜና ነው። ለአፍሪካ ለዓለምም ትልቅ ትምህርት ነው። ሻለቃ ዳዊት ወልደ ጊዮርጊስ ለጊዜው በጣም አመሰግናለሁ እኛም አመሰግናለሁ ተክለሞ